ትኩረት፣ በአፍሪካ ታንዛኒያ፣ በቀድሞ የጀርመን ቅኝ አገዛዝ ዘመን በሀገሯ ለተፈጸመው በደል የጀርመን መንግሥት በይፋ ይቅርታ እንዲጠይቅና ካሳ እንዲከፍል ትፈልጋለች። የቅኝ ገዢ ጀርመን ጦር በቀድሞዋ የጀርመን ምስራቃዊ አፍሪቃ በዛሬዋ ታንዛኒያ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1905 እስከ 1907 ዓ.ም ድረስ በአንጻሩ የተካሄደውን የማጂ ማጂ አመፅ በመባል የሚታወቀውን ተቃውሞ በኃይል መደምሰሱ የሚታወስ ነው። በዚያን ጊዜ የጀርመን ጦር እርምጃ አስር ሺህ ሰዎች እንደተገደሉና እንደተሰቃዩ የታንዛኒያ መከላከያ ሚኒስትር ሁሴን ሙዌኒ አመልክተዋል። እርግጥ የታንዛኒያ መንግስት ጀርመን የማጂ ማጂ አመፅ ሰለባ ቤተሰቦችን በይፋ ይቅርታ የምትጠይቅበትንና ካሳ የምትከፍልበትን ጥያቄውን በይፋ አላቀረበም። ይሁን እንጂ መከላከያ ሚኒስትር ሁሴን ሙዌኒ እንደሚሉት የሀገራቸው የውጭ ጉዳይ ሚኒስቴር በዚሁ ጉዳይ ላይ ከጀርመን መንግስት ጋር በተቻለ ፍጥነት ውይይት መጀመር ይኖርበታል። የታንዛኒያ ምክር ቤት በጀርመን ቅኝ አገዛዝ ዘመን የተፈጸመው በደል ሰለባ ለሆኑ ለብዙ ግለሰቦች ቤተሰቦች ካሳ ሊከፈላቸው ይገባል በሚል ከሶስት ቀናት በፊት ባለፈው ረቡ የካቲት 8 2017 ዓ.ም ያነሳውን ጥያቄ የታንዛኒያ መንግስት የመከታተልና የመጠየቅ ግዴታውን በሚገባ እንደሚወጣ የመከላከያ ሚኒስትሩ ሁሴን ሙዌይኒ ከዶይቸ ቬለ ጋር ባካሄዱት ቃለ ምልልስ እምነታቸውን ገልጸዋል። ካሳ እንዲከፈል እፈልጋለሁ። ታንዛኒያ ኬንያና ናሚቢያን የመሳሰሉ ሌሎች አፍሪካውያት ሀገራት በቅኝ አገዛዝ ዘመን ለተፈጸመባቸው በደል ከቀድሞቹ ቅኝ ገዢ መንግስታት በይፋ ካሳ እንዲከፈላቸው መጠየቃቸውን ባሪያነት ትከተላለች። በዚሁ የካሳ ጉዳይ ላይ ከጀርመን መንግስት ጋር መደራደር እንደምንችል እናምናለን። የታንዛኒያ መንግስት ከጀርመን መንግስት ካሳ ለመጠየቅ ማሰላሰል የያዘበት እርምጃው በብዙ የሀገሪቱ ዜጎች ዘንድ ትልቅ ድጋፍ አግኝቷል። ሌሎች ሀገራት ለደረሰባቸው የጦር ወንጀል ካሳ እየተከፈሉ ታንዛኒያ ዝም ልትል እንደማይገባ ነው ታንዛኒያውያን ያመለከቱት። ለምሳሌ የዶይቸ ቬለ የኪስዋሂሊ ክፍል የማህበራዊ መገናኛ ዘዴዎች ተጠቃሚዎች ከሰጡት አስተያየት መካከል የፌስቡክ ተጠቃሚ የሆነው የካማ አካባቢ ነዋሪ ኢኖሰንት ዮና ኢሳያ በቅኝ አገዛዙ ዘመን የጀርመን ጦር በታንዛኒያውያን ላይ ላደረሰው ስቃይና መከራ የጀርመን መንግስት ካሳ የመክፈል ግዴታ አለበት ሲል፣ ሌላው የባጋሞዮ ነዋሪ ቼቻምቦ ጀራልድ ካሳ ለመጠየቅ የተያያዘው እቅድ ጠቃሚ እንዳልሆነ ነው የተናገረው። እንደ ቼቻምቦ ጀራልድ አስተሳሰብ ታንዛኒያ ኢንዱስትሪያዊ ልማቷን ለማሳደግ የሚችሉ ጀርመንን የመሳሰሉ ኢንዱስትሪ ሀገራት እርዳታ ያስፈልጋታል። በዚሁ ረገድም ጀርመን ለታንዛኒያ ብዙ እርዳታ እንዳደረገች ነው ጀራልድ ያመለከተው። ጀርመን በአሁኑ ጊዜ ከቀድሞ ቅኝ ግዛቶቿ ጋር የቅርብ ግንኙነት ፈጥራለች። በዚሁ መሰረት የጀርመን ፕሬዝደንት ዮአኺም ጋውክ ታንዛኒያን እንደ ጎርጎሪዮሳውያኑ የዘመን ቀመር በ2015 ዓ ም መጎብኘታቸው የሚዘነጋ አይደለም። ጀርመንና ታንዛኒያም ጥሩ የሚባል የኢኮኖሚ ግንኙነት መስርተዋል። ይሁን እንጂ በጀርመን የቅኝ አገዛዝ ዘመን የተፈጸሙ በደሎች ጥለውት ያለፉት ጠባሳ ዛሬም በሁለቱ ሀገራት የጋራ ግንኙነት ላይ አሉታዊ ነቁጣ መጣሉ አልቀረም። በጀርመን መዲና በርሊን በሚገኙ ቤተ መዘክሮች ውስጥ ከቀድሞ የጀርመን ምስራቃዊ አፍሪቃ የመጡ በመቶ የሚቆጠሩ አንገታቸው የተቀላ አፍሪቃውያን የራስ ቅሎች መኖራቸውን አአርዴ በመባል የሚታወቀው የጀርመን መንግስት ቴሌቪዥን ድርጅት ጋዜጠኛ ባለፈው ህዳር ወር ማጋለጡ አይዘነጋም። ከነዚሁ የራስ ቅሎች መካከል ብዙዎቹ ከአሁኗ ሩዋንዳ የመጡ ሲሆን ቀሪዎቹ ስልሳዎች ከታንዛኒያ እንደሆኑ ይገመታል። በቀኝ አገዛዙ ዘመን ለተፈጸሙ በደሎች ኃላፊነት በመውሰዱ ጉዳይ ላይ በጀርመን ህብረተሰብ ውስጥ ካለፉት ዓመታት ወዲህ ውይይት መጀመሩንና ይህም አበረታች መሆኑን በጀርመን ፌዴራዊ ምክር ቤት ቡንደስታግ የግራ ፓርቲ እንደራሴ የሆኑት ኒየማ ሞቫሳት ገልጸዋል። ጀርመን በናሚቢያ ተወላጆች በተለይ በሄሬሮ ና ናማ ጎሳ ተወላጆች ላይ ጭፍጨፋ መፈጸሙን አምና መቀበልዋና ና ካሳ የመክፈሉ ጥያቄም መነሳቱ ተመሳሳይ ጥያቄ ያለውን የታንዛኒያን መንግስት በዚሁ እቅድ እንዲቀጥልበት አበረታቷል። በታንዛኒያ የሰለባዎቹ ቁጥር ከናሚቢያ ይበልጣል። የታሪክ ምሁራን እንደሚገምቱት ቀኝገዢው የጀርመን ጦር በጎርጎሮሳዊ በ1905 እና በ1907 ዓ ም መካከል በአንጻሩ በደቡብ ታንዛኒያ የተነሳውን የማጂ ማጂ አመፅ በኃይል እርምጃ በደመሰሰበት ጊዜ እስከ 300 ሺህ የታንዛኒያ ተወላጆች ነበር የተገደሉት። የቅኝ ገዢ ጀርመን ጦር በደቡባዊ ታንዛኒያ የማጂማጂ አመፅን በደመሰሰበት ወቅት በአካባቢው የነበሩ የእርሻ ማሳዎች በመቃጠላቸው በአስር ሺዎች የሚገመቱ የታንዛኒያ ዜጎች በረሃብ ተሰቃይተዋል፣ ሞተዋል። በቀድሞ ደቡብ ምዕራባዊ አፍሪቃ በአሁኗ ናሚቢያ ውስጥ የጀርመን ቅኝ ገዢ ጦር እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1904 እስከ 1908 ዓ ም ድረስ አገዛዙን አንቀበልም ባሉ በሄሬሮ ና በናማ ጎሳ ተወላጆች ላይ ባካሄደው ጭፍጨፋ እንደሚታወሰው ከ70 ሺህ በላይ የሄሬሮ ተወላጆችን ሕይወት አጥፍቷል። የጀርመን የቅኝ አገዛዝ ወንጀሎችንና በደሎችን የሚያስታውስ አንድም መታሰቢያ እንደሌለና በጀርመናውያን ትምህርት ቤቶችም ተማሪዎች ስለ ጀርመን የቅኝ አገዛዝ ታሪክ በቂ ግንዛቤ እንዲኖራቸው እንዳልተደረገና ጀርመን በቅኝ አገዛዙ ዘመን ለተፈጸመ በደል ኃላፊነት የመውሰድ ግዴታ አለባት፣ የለባትም የሚለው ጥያቄ እስከ ቅርብ ጊዜ በፊት ድረስ በሀገሪቱ ንዑሱን ትኩረት ብቻ ያገኘ ጉዳይ እንደነበር በፌዴራዊ ምክር ቤት ቡንድስታግ የግራ ፓርቲ እንደራሴ ኒማ ሞቫሳ አስረድተው ይህ ሊቀየር እንደሚገባ አክለው አሳስበዋል። በዚያም ሆነ በዚህ ጀርመን ለቅኝ አገዛዝ ሰለባ ቤተሰቦች ካሳ የመክፈል ሞራላዊና ታሪካዊ ግዴታ አለባት። ግዴታው ህጋዊ ነው? አይደለም? ይህን የታሪክ ምሁራን መወሰን አለባቸው። ይሁንና ጀርመን ይህን አሳሳቢ ጉዳይ እንደዋዛ ዋዛ እንዳታልፍ ሞራላዊ ኃላፊነቷ ያስገድዳታል። የጀርመን መንግስት በናሚቢያ የሀገሩ ጦር የፈጸመውን በደል እንደ ዘር ማጥፋት እየተቀበለው ባለፈው ዓመት ነበር ይህም ከአንድ መቶ ዓመት በላይ ክርክር በኋላ ጀርመን አሁን እዚህ ውሳኔ ላይ መድረሷ አዎንታዊ ቢሆንም ይኸው የጀርመን እርምጃ ለናሚቢያ ተወላጆች በቂ ሆኖ አልተገኘም። በዚህም የተነሳ የሄሬሮና የናማ ባህላዊ መሪዎች በጎሳቸው ላይ ከአንድ መቶ ዓመታት በላይ በፊት ለተፈጸመባቸው በደል የጀርመን መንግስት በተጨባጭ ካሳ እንዲከፍላቸው በመጠየቅ ከጥቂት ጊዜ በፊት በዩኤስ አሜሪካ ክስ መስርተዋል። የኬንያና የናሚቢያን ምሳሌ ለሚመለከት ታንዛኒያ ከጀርመን ካሳ ለመጠየቅ የያዘችው እቅድ አዎንታዊ መልስ የሚያገኝበት ዕድል ሊኖረው ይችላል ብሎ ሊያስብ ይችላል። እንደሚታወሰው ብሪታንያ በ1950ዎቹ የቅኝ አገዛዝ ዘመን በኬንያ የማውማው አመፅን በደመሰሰችበት እርምጃዋ ለሞቱት ሰለባ ቤተሰቦች ከሶስት ዓመታት በፊት 19.9 ሚሊዮን ፓውንድ ካሳ ለመክፈል ወስናለች። ጀርመንም የሀገሯ ጦር በቅኝ አገዛዝ ዘመን በናሚቢያ የፈጸመውን በደል እንደ ጎሳ ጭፍጨፋ ተቀብላለች። ለናሚቢያ የሄሬሮና የናማ ጭፍጨፋ ሰለባ ቤተሰቦች ካሳ ሊከፍል እንደሚችል ባለፈው ጥር ወር መጠቆሙን አንዳንድ የፖለቲካ ታዛቢዎች ገልጸዋል። ጀርመን የካሳውን ጉዳይ ማለትም ካሳው የሚከፈላቸው ወገኖች ማንነትንና የክፍያው አፈጻጸምን የመሳሰሉ ጥያቄዎችን በተመለከተ በወቅቱ ከናሚቢያ መንግስት ጋር በመደራደር ላይ ትገኛለች።